Yamir Radio Taveno, the House of Representatives moving forward with an official impeachment inquiry. I'm directing our six committees to proceed with their investigations under that umbrella of impeachment inquiry. The president must be held accountable. No. Yeah. ገንዘቡ ተከፍሏል። ሙሉ በሙሉ ተከፍሏል። ነገር ግን እኔ ሁሌ የምለው ሌላም ጊዜ የምደግመው ነገር አውሮፓና ሌሎች ሀገሮች ለዩክሬን ማዋጣት ያለባቸውን እስከሚያቀርቡ ድረስ ገንዘቡን ማዘግየት እቀጥላለሁ። ምክንያቱም ማድረግ ያለባቸውን እያደረጉ አይደለም። የቀደሙት ዲሞክራቷ የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ፣ እርሳቸውን ተከትለው የሰማችዋቸው ደግሞ ፕሬዚዳንት ዶናልድ ትራምፕ ናቸው። ፕሬዚዳንት ትራምፕን ለመክሰስ የሚያስችል ጥፋት ካለ የማጣራት ስራ በኦፊሴል መጀመሩን ትላንት አስታውቀዋል። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ርዕሰ ወሬዎችን እናስከትል። ባለፈው 2011 ዓ ምት በተለያዩ ክልሎች በተፈጠሩ ግጭቶች ተሳትፈዋል ብሎ የጠረጠራቸውን ከ1300 በላይ ሰዎች መክሰሱን ጠቅላይ አቃቤ ሕግ አስታውቋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እና የዩክሬኑ ቮሎዲሚር ዜሌንስኪ በቴሌፎን ያደረጉት ውይይት ተጨምቆ የወጣው ሰነድ እንደሚያሳየው የዩክሬን ባለስልጣናት ምክትል ፕሬዚደንት ጆ ባይደንን እንዲመረምሩ ትራምፕ ጠይቀዋል የሚሉትና ሌሎችም አሉ። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ መስከረም 14 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጅታ የነን ንጉሱ ታምሬ ፕሮግራሙን ይመራል። አሁን ወደ ምሽቱ የዓለም ዜና እንሻገራለን። ባለፈው 2011 ዓ ም በተለያዩ ክልሎች በተፈጠሩ ግጭቶች ውስጥ ተሳትፈዋል ብሎ የጠረጠራቸውን ከ1300 በላይ ሰዎች መክሰሱን የኢትዮጵያ ጠቅላይ አቃቤ ሕግ አስታውቋል። በግጭቶች ከ1ሺ በላይ ሰዎች እንደተገደሉ እና በቢሊዮን ብር የሚገመት ንብረት መውደሙን ያወሳው ጠቅላይ አቃቤ ሕግ ከከሰሳቸው ግለሰቦች መካከል የተወሰኑት ሰዎች ፖለቲካዊ ምልከታቸውንና የብሔር ማንነታቸውን እንደ ከለላ በመጠቀም ከሕግ ተጠያቂነት ለመሸሽ የሚያደርጉት ሙከራ ፈተና እንደሆነበት ተናግሯል። ሀብታሙ ስዩም በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድተዋል። የኢፌድሪ ጠቅላይ አቃቤ ህግ የተሸኘውን ዓመት አስመልክቶ የሰጠውን ማብራሪያ ለተመለከተ 2011 ዓ ም በበርካታ ኢትዮጵያውያን ደጅ ሰቁቃና ጥፋትን ትቶ የማለፉን ነገር ለመረዳት ይቀለዋል በሁሉም ክልሎ በተፈጠረው ከትነብጥበት ኦልሞስት ወደ 1229 ሰው ህይወት ያለፈ ሲሆን በሌላ በኩል ደግሞ 1393 ሰው ቀላልና ከባድ አካል ጉዳት ደርሶበታል ከአካባቢ መፈናቀልን የንብረቱ ድመትን በዚህ በርካታ ግምት በተለይም እስከ ሁለት ቢሊዮን በላይ የሚሆኑ የንብረት ማውደም ተግባራቶች የተፈጸሙበት ሁኔታ ነው አለው። አቶ ዝናቡ ቱሉ ናቸው፣ የኢፌድሬ ጠቅላይ አቃቤ ህግ የህዝብ ግንኙነት ኃላፊ። ከአሜሪካ ድምፅ ጋር ባደረጉት ቆይታ የተጠቀሱትን ሰብአዊ ጥፋቶች በመፈጸም የተጠረጠሩ ግለሰቦችን ለህግ የማቅረብ እርምጃ እንደተጀመረም ተናግረዋል። ከ1300 በላይ ተጠርጣሪዎች ላይ ክስ ከፍተናል ያሉት አቶ ዝናቡ ከእነዚህ መካከል በቁጥጥር ስር የዋሉት 645ቱ እንደሆኑ ቀሪዎቹም በተመሳሳይ በቁጥጥር ስር ውለው ለፍርድ ለማቅረብ መስሪያ ቤታቸው እየጣረ እንደሆነ ያስረዳሉ። ይሄ ጥረት ግን የራሱ ፈተና አለው። ኃላፊው እንደሚናገሩት የፖለቲካ ምልከታቸውና የብሔር ማንነታቸውን ከለላ አድርገው ከተጠያቂነት ለማምለጥ የሚጥሩ ግለሰቦች ጉዳይ ከፈተናዎች መካከል አንዱ ነው። አንዳንዱ ተጠርጣሪ ራሱን ፖለቲካሊ ሽፋን ውስጥ በመግባት ወይንም ደግሞ የሆነ ብሔርና ጎሳ ውስጥ ራሱን በመደበቅ እኔ ምንም ሰው አይደለም የዚህ ብሔር አባል ስለሆንኩ ነው፣ እኔ የዚህ ፖለቲካ አባል ስለሆንኩ ነው፣ እኔ የዚህ አደረጃጀት አባል ስለሆንኩ ነው፣ እኔ እንደዚህ ስለሆንኩ ነው የሚል ያልተገባ ሁኔታ ራሱን በሆነ ሼል ውስጥ አስቀምጠው ለመደበቅ የሚደረገው ሙከራዎች ቀላል አይደሉም። ይሄ ደግሞ እንዲከብድን ካደረጋቸው ጉዳዮች አንዱ በአንዳንድ ቦታዎች እንደዚህ አይነት ችግሮች ውስጥ የተሳተፉ የመንግስት ከፍተኛ የመንግስት መዋቅር የሚመሩት አካላትን ጭምር በመሆናቸው በቀላሉ ተጠርጣሪዎቹን በህገ ማቅረብ ጉዳይ ላይ ራሱ ውስብስብ ያደረገበት ሁኔታ ነው ያለው። ይሄ ትልቅ ፈተናና ተግዳሮት ሆኖ ነው የባለፈው ዓመት ያለፍነው። በመቶዎች የሚቆጠሩ ተጠርጣሪዎችን ተሳትፎ በመለየትና በመመርመር ሂደት ወቅት ተጠርጣሪዎቹ ሰብአዊ ክብራቸው ሳይገፈፍ፣ የህግ ክልላቸው ሳይዛነፍ ስለመመርመራቸው መጠየቅ አይቀሬ ነው። የዜጎች ሰብአዊ መብታቸውን የማክበር ህገ መንግስታችንን በግልጽ የሚያስቀምጣቸው ጉዳዮች ስላሉ እሱን በጥብቅ ዲስፕሊን ለማክበር ዓለም አቀፍ ኢትዮጵያ ተቀበለቻቸውን በተለይ ሰብአዊ መብት ከማክበር አንጻር ያሉትን የት ድንጋጌዎችን በሙሉ በማክበር ረገድ ሰፊ እንቅስቃሴ ነው እየመር ነው። አቶ ዝናቡት ሁሉ በአዲሱ ዓመት ቀሪ ተጠርጣሪዎቹን በቁጥጥር ስር ከመዋል ጥረት ጋር ክስ ተመስርቶባቸው አንዳንዴም የፍርድ ውሳኔ የተሰጧቸው የሚጠፉ ግለሰቦችን ለመቆጣጠር የሚያስችል የማህበረሰብ ማስገንዘቢያ ትምህርት ለመስጠት እንደታቀደም ነግረውናል። ለአሜሪካ ድምጽ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። ሀብታሙን እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ባለፈው ሐምሌ በቴሌፎን ያደረጉት ውይይት ተጨምቆ የወጣው ሰነድ እንደሚያመለክተው የዩክሬን ባለስልጣናት የቀድሞውን የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደንን እንዲመረምሩ ትራምፕ ጠይቀዋል። ዲሞክራቶች ሲናገሩ ፕሬዚደንቱ የዩናይትድ ስቴትስን የውጭ ፖሊሲ ለራሳቸው ፖለቲካ መጠቀሚያ አድርገውታል የሚለውን ስጋታችንን የስልክ ውይይቱ ሰነድ አረጋግጦታል ብለዋል። ፕሬዚደንት ትራምፕ ግን ትክክል ያልሆነ አንድም ነገር አልተናገርኩም ብለዋል። ዛሬ በርካታ ሪፐብሊካን የምክር ቤት አባላት ሰነዱ ምንም በወንጀል የሚያስጠይቅ ነገር አልያዘም በማለት ለፕሬዝደንቱ ተከራክረዋል። ፕሬዝደንት ትራምፕ ዛሬ ጠዋት በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጎን ለጋዜጠኞች በሰጡት ቃል ይሄ የስልክ ጥሪ ጉዳይ ተቀናብሮ በቀረበበት መልኩ ልክ ከገሃነመ እሳት የተደወለ ስልክ ጥሪ ተደርጎ ነው የቀረበው ይኸው እንደሚታየው ግን ምንም የሌለው ባዶ ነገር ነው ብለው ውዝግቡን የፈጠሩት ምግባረ ብልሹ ጋዜጠኞች ናቸው ሲሉ ወንጅለዋል። በዩናይትድ ስቴትስ ኮንግረስ ዲሞክራቷ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚደንት ዶናልድ ትራምፕን ለመክሰስ የሚያስችል ጥፋት ይኖር እንደሆነ የማጣራት ስራ በይፋ መጀመሩን ትናንትና አስታውቀዋል። የዩክሬን ርዕሰ ብሔር ለፕሬዝደንትነት በሚወዳደሯቸው ጆ ባይደን ቤተሰብ ላይ ምርመራ እንዳያካሂዱ ፕሬዝደንት ትረምፕ ወትውተዋል የሚል ወሬ ከወጣ በኋላ 173 የሚሆኑ ዲሞክራት የምክር ቤት አባላት በፕሬዝደንቱ ላይ የምክር ቤት ክስ እንዲጠራ ጥሪ አቅርበዋል። በአብይ ርዕስ ዝርዝሩን የምናቀርበው ይሆናል። ፕሬዚደንት ትራምፕ ትናንትና በመንግስታቱ ድርጅት ሰባ አራተኛው ጠቅላላ ጉባኤ ላይ ባሰሙት ንግግር ኢራንን ቀንደኛ የዓለም አደጋ ሲሉ ገልጸዋታል። ዛሬ ደግሞ የኢራኑ ፕሬዚደንት ሐሰን ሩሃኒ ተራቸውን ለጠቅላላ ጉባኤው ንግግር አድርገዋል። ማዕቀቦቹ እስከቀጠሉ ድረስ ከዩናይትድ ስቴትስ ጋር አንደራደርም ነው ያሉት። አንድ ጊዜ ማዕቀብ ላይ ያለን ድርድር ውስጥ ገብተናል። ይህን ደግሞ እንደገና አንደግመውም ማዕቀቡን አቁሙ ወደ ገባችሁት ቃል ተመለሱ ያኔ ንግግሩ እንደገና ሊከፈት ይችላል ብለዋል ሩሃኒ ዩናይትድ ስቴትስ የኢራንን የኒውክሌር መርሃ ግብር ለመቆጣጠር ከተደረሰው አለም አቀፍ ስምምነት ከወጣች በኋላ በዋና የኢራን የነዳጅ ኢንዱስትሪ ላይ ያነጣጠሩ ማዕቀቦችን ደንግጋባታለች። ከዚያ ወዲህ ኢራን የተቀሩት የስምምነቱ ፈራሚዎች በተለይ ማዕቀቡን ለማስነሳት የሚጠበቅባቸውን አላደረጉም ብላ በመወንጀል በስምምነቱ የተጣሉባትን ገደቦች ተላልፋለች። ሩሃኒ በንግግራቸው ዩናይትድ ስቴትስ የጣለችብን ማዕቀብ ምህረት የለሽ የኢኮኖሚ ሽብርተኝነት ነው ብለው መካከለኛው ምስራቅን ከመፈራረስ አፋፍ ላይ አድርሰዋል ብለዋል። ሌሎች መሪዎች የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን እና የጀርመኗን ቻንስለር አንገላ መርክልን ጨምሮ በአሁኑ ወቅት በሁለቱ ሀገሮች መካከል ያለው ውጥረት እንዲረግብ ፕሬዚደንት ትረምፕ እና ፕሬዚደንት ሩሃኒ ከጠቅላላ ጉባኤው ጎን ተገናኝተው እንዲነጋገሩ ሲወተውቱ ቆይተዋል። ጥረታቸው ግን እስካሁን አልተሳካም። ፕሬዚደንት ትረምፕ እነሱም አሉ እኛም አለን፣ በዚያ ላይ ግን እስካሁን አልተስማማንም ነው ያሉት። ሩሃኒ ለመነጋገር ፈቃደኛ መሆናቸውን ፍንጭ ሰጥተዋል። ነገር ግን ፕሬዚደንት ትረምፕ የጣሉብንን የኢኮኖሚ ማዕቀብ ከሰረዙ ብቻ ነው የምንነጋገረው ማለታቸው ተጠቅሷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና ቆንጅ ይታየነን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ለኤፍኤም ሬዲዮ አድማጮቻችን የአሜሪካ ድምፅ የሚያስተላልፋቸው በወቅታዊ አገር አቀፍና ዓለም አቀፍ ጉዳዮች ላይ ያተኮሩ ዘገባዎች እንዲሁም ውይይቶች፣ ልዩ ልዩ ቁም ነገር አዘልና አዝናኝ ፕሮግራሞች በአሃዱ ሬዲዮ ኤፍኤም 94 ነጥብ 3 በጥራት ይደመጣሉ። አሁን ወደ ዕለቱ አቪሬስ ነው የምናመራው። ዲሞክራቷ የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ ፕሬዚደንት ዶናልድ ትራምፕን ለመክሰስ የሚያበቃ ጥፋት ካለ የማጣራት ስራ በኦፊሴል መጀመሩን ትናንት አስታውቀዋል። ፕሬዚደንቱ በመጪው አመት በሚካሄደው ፕሬዝደንታዊ ምርጫ የውጭ መንግስትን እርዳታ ጠይቀዋል የሚል ወሬ በተሰማበት ወቅት ነው ጥናቱ የተጀመረው። የዩክሬን ርዕሰ ብሔር ለፕሬዝደንትነት በሚወዳደሯቸው ማለትም ፕሬዚደንት ትራምፕን ጋር በሚወዳደሩት ጆ ባይደን የቀድሞ ምክትል ፕሬዚደንት ቤተሰብ ላይ ምርመራ እንዲያካሂዱ ትራምፕ ወትውተዋል የሚል ወሬ ከወጣ በኋላ 173 የሚሆኑ ዲሞክራት የምክር ቤት አባላት በፕሬዝደንቱ ላይ የምክር ቤት ክስ ይመስረት እያሉ ጥሪ አቅርበዋል። የአሜሪካ ድምጽ ዘጋቢ ካትሪን ጂፕሰን ዘገባ አጠናቅራለች። አዳነች ፍሳዬ ታቀርባለች። ናንሲ ፔሎሲ ተጀመረ ስላሉት የክስ ጥናት አስታውቀዋል። የተወካዮች ምክር ቤት በኦፊሴል ፕሬዚደንቱን ሊያስከስስ የሚል የሚችል ጥፋት ካለ ምርመራ ጀምረዋል። ስድስት ኮሚቴዎቻችን በክስ ጥናት መሰረት ምርመራ እንዲጀምሩ መመሪያ ሰጥቻለሁ። ፕሬዚዳንቱ ተጠያቂ መሆን አለባቸው። ማንም ቢሆን ከሕግ በላይ ሊሆን አይችልም። ፕሬዚዳንት ትራምፕ የክስ ሂደት የገጠማቸው አራተኛ የዩናይትድ ስቴትስ ፕሬዚዳንቶች ወደ መሆን አንድ እርምጃ ተጠግተዋል። ለኡክራይን እንዲሰጥ በምክር ቤት የጸደቀውን የገንዘብ ረድኤት ማዘግየታቸውን ፕሬዚዳንቱ አልካዱም። ገንዘቡ ተከፍሏል። ሙሉ በሙሉ ተከፍሏል። ነገር ግን እኔ ሁሌም የምለው ሌላ ጊዜ የምደግመው ነገር አውሮፓና ሌሎች አገሮች ለዩክራይን ማዋጣት ያለባቸውን እስከሚያቀርቡበት ጊዜ ድረስ ገንዘቡን ማዘግየት እቀጥላለሁ፣ ምክንያቱም ማድረግ ያለባቸውን እያደረጉ አይደሉም። ፕሬዚደንት ትራምፕ ከዩክራይን ፕሬዚደንት ጋር በስልክ የተናገሩት ነገር ያሳሰበው ዜጋ ይህን ወሬ ለሚመለከተው ክፍል ማቅረቡ እንደተሰማ የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አባላት በፕሬዝዳንቱ ላይ ክስ መመስረት እንደሚፈልጉ አስታውቀዋል። ዲሞክራቱ የምክር ቤት አባል ጆን ሉዊስ ጉዳዩን ማዘግየት አንችልም፣ መጠበቅ የለብንም፣ እርምጃ መውሰድ ያለበት ጊዜው አሁን ነው። ፕሬዚዳንቱ የሚያደርጓቸው ነገሮች ለክስ ይበቁ እንደሆነ ለወራት ያህል ሲከራከሩ የቆዩት ዲሞክራቶች የአሁኑ ወሬ ሲታከልበት ስጋታቸው ከፍተኛ ደረጃ ላይ ደረሰ ማለት ነው። ዲሞክራቱ ቶም ማሊኖቭስኪ ያብራራሉ። ብዙ አይን ያወጡ ምግባሮች ሲፈጸሙ ቆይተዋል። ከዚህ ጋር የሚነጻጸር ነገር የለም። በመሰረቱ አዎን፣ ተመሳጥር ያለው የት ትደርሳላችሁ እያሉን ነው ፕሬዝዳንቱ። የፕሬዝዳንት ትራምፕ ደጋፊ የሆኑት የተወካዮች ምክር ቤት የውሁዳን ሪፑብሊካውያን መሪ ኬቪን መካርቲ ናንሲ ፔሎሲ ሊወሱን አይችሉም ይላሉ። ዩላ ዲ ን ኢምፒችመንት እርሳቸው ራሳቸው ብቻ ለክስ የሚያበቃ ጥፋት ካለ ምርመራ ጀምረናል ሊሉ አይችሉም። ዛሬ የተናገሩት የሚያመጣው ለውጥም አይኖርም። የዩናይትድ ስቴትስ የሕግ መወሰኛ ዲሞክራት አባላትም ትራምፕ ከኡክራይን ፕሬዚደንት ጋር በስልክ የተነጋገሩት ነገር ይፋ እንዲደረግ ግፊት አድርገዋል። ለፕሬዚዳንትነት እየተወዳደሩ ያሉት ጆ ባይደን ፕሬዚዳንቱ የቀረበላቸውን ትዕዛዝ የማያከብሩ ከሆነ የምክር ቤቱን ስራ ማሰናከሉን፣ ህጉን መጣስ ከቀጠሉ ለምክር ቤቱ ክስ እንዲመሰረት የሚያስችል ጥፋት ካለ ምርመራ ከማካሄድ በስተቀር ሌላ አማራጭ አይኖረውም። ይህ በጣም ያሳዝናል። ነገር ግን ፕሬዚዳንቱ በራሳቸው ላይ ያመጡት ችግር ነው። አብዛኞቹ አሜሪካውያን የፕሬዚዳንቱን መከሰስ ባይደግፉም እንኳን በብሔራዊ ደህንነት ላይ የሚደርስ ቀውስ መላ አሜሪካውያንን ማሳስብ አለበት ይላሉ፣ ዲሞክራቷ የተወካዮች ምክር ቤት አባል ኢልሃን ኦማር አይ ዶንት ቲንክ ፕሬዝደንት ሹድ ዊዝሆልድ ኤድ ፕሬዚደንቱ የተቃዋሚዎቻቸውን ጥፋት ለማግኘት ሲሉ ለአንድ ሀገር መሰጠት ያለበትን ገንዘብ ማዘግየት ያለባቸው አይመስለኝም። ይሄ ሕገ ወጥ ተግባር ነው። እኛም ይህን ግልጽ የምናደርግበት እድል አግኝተናል። የዩናይትድ ስቴትስ የተወካዮች ምክር ቤት ለመክሰስ የሚቻል ከሆነ ምርመራ ማድረጉን ይቀጥላል። የምክር ቤት የስለላ ክፍሎች ደግሞ ሚስጥሩን ካወጣው ሰው ዝርዝር ሁኔታውን በያዝነው ሳምንት ለመስማት ተዘጋጅተዋል። ለመጽሔት ክፍለ ጊዜ ወደ ተሰናዱት ወደ ተቀሩት ዘገባዎች ስናልፍ በቦረና ዞን አሬሮ ወረዳ የመንግስት የጸጥታ ኃይሎችን ጨምሮ አምስት ሰዎች በአካባቢው በሚንቀሳቀሱ ታጣቂዎች መገደላቸውን የዞኑ ባለስልጣናት አስታውቀዋል። የዞኑ አስተዳዳሪ አቶ ጉዮ ገልገሎ ለአሜሪካ ድምፅ በሰጡት ቃል ባለፈው ቅዳሜ በታጣቂዎች በተፈጸመው በዚህ ጥቃት የመከላከያ ኃይል አባላትና አንድ የመጀመሪያ ደረጃ ትምህርት ቤት ተማሪ ይገኙበታል። ለዝርዝሩ ገልሞ ዳዊት። ባለፈው ቅዳሜ በቦረና ዞን የታጠቁ ኃይሎች ባደረሱት ጥቃት የመከላከያ ኃይልን ጨምሮ አምስት ሰዎች መገደላቸው ታውቋል። የቦረና ዞን አስተዳዳሪው አቶ ጉዮ ገልገሎ ለአሜሪካ ድምፅ ድርጊቱን ጸረ ሰላም ኃይሎች የወሰዱት እርምጃ ነው ሲሉ ኮንነዋል። አናሬሮ ናኖ ሚዳኒ አሬሮ ወረዳ አሮት ቀበሌ ማህበር ውስጥ በህብረተሰባችን ላይ ጉዳት ደርሷል። የሰዎች ህይወት ጠፍቷል። አንድ ተማሪ እንዲሁም የጸጥታ ኃይል አባላት ህይወታቸውን ካያጡት መካከል ናቸው። የተፈጸመው ያጭካኔ ነው። በኦሮሞ ህዝብም ሆነ በሀገሪቱ ተቀባይነት የለውም፣ መወገዝ አለበት። አቶ ጉዮ መሞታቸው ከተነገረው የጸጥታ ኃይሎች ውስጥ በአካባቢው የሰላም ማስከበር ስራን ሲያግዙ የነበሩ የኢትዮጵያ መከላከያ ኃይል አባላት መሆናቸውን ገልጸዋል። አካባቢው ከጎረቤት የጉጂ ዞኖች ጋር የሚዋሰን ስለሆነ የዞኑ አስተዳደር ከሁለቱ ጉጂ ዞኖች አስተዳደሮች ጋር የአካባቢውን ሰላም ለማስጠበቅ እየሰራ መሆኑንም ተናግረዋል። በክራኮነካሲ ሀመት ቶኖ ጀለሆኑ ዋንጋቱ ቀቡሬ እንዲህ አይነት መሰል ግድያ በሚፈጸምበት ቦታ አሁን ሰዎች በቁጥጥር ስር መዋላቸው አይቀርም። በግድያው በመሳተፍ የተጠረጠሩ ሰዎች ተይዘው በሕግ አንጻር የሚጠየቁ ይሆናል። እስካሁን በቁጥጥር ስር የዋሉ ሰዎችን ቁጥር አሁን ማሳወቅ አንችልም። የጸጥታ ኃይሎቻችን አጣርተው ነፃ የሆኑትን ይለቃሉ። ሌሎች በግድያው የተሳተፉ ደግሞ በሕግ አግባብ ይጠየቃሉ። የቦርና ዞን አስተዳዳሪ አቶ ጉዮ ገልገለው እንዲሁም የአሬሮ ወረዳ ነዋሪዎች ከቅዳሜው ግድያ በኋላ የአካባቢው ሰላም በቦታ መመለሱን ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። ገልሙ ዳዊትን ለዘገባው እናመሰግናለን። አድማጮች ተከታዩ ወደ ሀረር ያሻግረናል። በሐረሪ ክልል የሚገኝ የማህበረሰብ ትምህርት ተቋም በይዞታው ውስጥ በሚፈጸሙ ሕገወጥ የመሬት ወረራ እርምጃዎች ወይም ድርጊቶች የተነሳ የመማር ማስተማር ሥራ መጀመር አልቻልኩም ይላል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሕገወጥ መንገድ መሬት ወረራው እየተቸገርኩ ነው ብላለች። የክልሉ ጸጥታ ምክር ቤት ችግሮቹን ለመፍታት ዝርዝር መርሃግብር አውጥቼ እየተንቀሳቀስኩ ነው ሲልም ገልጠዋል። አዲስ ቸኮል ዝርዝሩን ይዟል። የአዋብዳል ትምህርት ተቋም እርሰ መምር የሆኑት አቶ ሙራድ አብዲ ሀቢብ በትምህርት ተቋሙ የመሬት ይዞታ ላይ እየተከናወነ ያለው ህገወጥ የመሬት ወረራ እንደ ሌሎች የሀገሪቱ ትምህርት ቤቶች መስከረም 12 ትምህርት እንዳይጀምሩ እንዳደረጋቸው ተናግረዋል። ሃይማኖታዊም ጭምር በመሆኑ በውስጡ መስጂድ፣ ክሊኒክ፣ የካልሲ፣ የብሎኬት ና የምጣ ፋብሪካዎች ያሉት ተቋሙ ካለፈው ሐምሌ ጀምሮ በህጋዊ ይዞታው ላይ እየተካሄዱ ያሉት ህገወጥ ግንባታዎች ና መሰል ጥፋቶች ችግር እየፈጠሩ ነው ብሏል። የተቋሙ እርሰ መምር አቶ ሙራድ አብዲ ሀቢብ እንዲህ ይላሉ። ይህንን የመጣውን ለውጥ በመልካም ጎን ከመቀበል ይልቅ ይህንን ተጠግቶ የተለያዩ ጥፋቶችን ለመፈጸም እንቅስቃሴ ሲደረጉ ቆይቷል። በዚህም በህጋዊ ይዞታ ላይ የሚገኙትም ብሉኬቶች ከሰባት መቶ ሜትር በላይ ያሉትን ብሉኬቶች በማፈራረስ ህገወጥ የቤት ግንባታዎችን በግቢ ውስጥ ሲያከናውኑ ቆይቷል። አሁንም እየተከናወነ ነው የሚገኘው። ከዚህ በተጨማሪ ደግሞ በመስጊዱ ፊት ለፊት የሚገኙትን ዛፎች በመቆራረጥ የተለያዩ ሱቆችን እንገነባለን በሚል እኛ አውቅና ውጪ እንቅስቃሴዎች እየተደረጉ ነው የሚገኙት። ምን ያህል ህገ ወጥ ቤቶች ይሆናሉ የተገነቡት? ከግቢ ውስጥ ሀምሳ ሶስት የህገ ወጥ የመኖሪያ ቤቶች ተገንብተዋል። ወደዚህ ተማሪዎች አሉ። ተማሪዎች የመጸዳጃ ቤት መጠቀም አይችሉም። ምክንያቱም የተሰራው ቤትና የተማሪዎች መጸዳጃ ቤት አጠገብ ላጠገብ ነው። የጋራ መጠቀሚያ ቦታ አድርጎታል ቤቱ በግቢ ውስጥ ቤቶች የተሰሩበት የስፖርት ቦታ አለ ሙሉ ለሙሉ ስፖርት ባለፈው ሁለት ሺ አስራ አንድ ትምህርት ዘመን ላይ ምንም አይነት የስፖርት ትምህርት ወይ ደግሞ ትምህርት ምስካሪ ሳይደረግ አምቶ አልኳል። በተጨማሪም ትንኮሳዎች አሉ። ጾታዊ ትንኮሳዎችም በተለያዩ ጊዜ ያጋጥመናል። መምራሮች በነፃነት ገብቶ የማስተማር እንትን አልነበራቸው። በተጨማሪ ደግሞ የተለያዩ ዛቻዎች ማስፈራሪያዎችም በአመራሩ ና በተለያዩ አካላቶች ሲደርሱ ነበር። ግቢ ውስጥ ከብቶቻቸው ግቢ ውስጥ ነው የሚውሉት። ይሄ ሁላ ችግሮች ባሉበት የሁለት ሺህ አስራ ሁለት የትምህርት ዘመንን እንደሁም ያንደ ትምህርት ቤት ቦርድ እና ትምህርት ቤት አመራር ሀገር አቀፍ ደረጃ መስከረም አስራ ሁለት በይፋ ትምህርት ተጀምሯል። እኛ ጋር አልጀመርም። መፍትሄ እስካላገኘ ድረስ ደግሞ ትምህርት የመቀጠል አዝማማ ላይ አይገኙም ማለት ነው። ተቋሙ አሁን ባለበት ሁኔታ የመማር ማስተማር ሂደቱን መቀጠል እንዳልቻለ ከወላጆችና ከከተማ ነዋሪዎች ጋር ሊያካሄድ የነበረው ስብሰባም እንደተከለከለ ተናግረዋል። በተመሳሳይ በሀረር ከተማ የሚገኙት የስላሴ ሚካኤልና ጊዮርጊስ አብያተ ክርስቲያናት ይዞታዎችን በህገ ወጥ መሬት ወረራ እየተያዙ መሆናቸውን ቤተ ክርስቲያኗ አስታውቃለች። የሀረር መካነ ስላሴ ካቴድራል ላይ የሸንኮር ደብረ ገሊላ ቅዱስ ዮሐንስ ገዳም አስተዳዳሪና በቤተ ክርስቲያኗ የተፈጠረውን ህገ ወጥ የመሬት ወረራ ችግር ለመፍታት የተቋቋመ ኮሚቴ ሰብሳቢ የሆኑት መላከ ሰላም ጥበቡ መላኩ በሶስቱ ቤተ ክርስቲያነት አሉ ያሏቸውን የመሬት ወረራ ችግሮች እንዲህ ያስረዳሉ። አንደኛ በዚህ በእኛ በመካነ ስላሴ ካቴድራል ስር የሚተዳደር በደርግ ጊዜ ያው ተወርሶ ኪራይ የምንጠቀምበት በተለምዶ እንቁላል ቤት ተብሎ የሚጠራለ እስካሁን ድረስ ያው ኪራዩን ቤተክርስቲያን እየተጠቀመችበት ነው ያለችው። አሁን በዚህ ሰሞን ግን የተደረገው ምንድነው ያው ወጣቶች ተሰባስበው የሆነ አካል ሰጥቶናል በማለት ሂደው እየሰሩበት ነው ያሉት። ለሚመለከተው አካላት ሁሉ አታውቀናል። እንግዲህ ሰሞኑን ከተቋቋመው ግብረ ኃይል ያው በአጭር ጊዜ ውስጥ የሆነ መልስ ታገኛላቸው የሚል ነገር ነው። እነሱ ግን በአንድ ሳምንት ውስጥ ቦታውን ወረው ቆርቆሮ ምናምን ሁሉ መጥተውበታል። ቦታው በባዶ ቦታ ነበር ወይስ ህንፃ ነው የነበረው? እንቁላል ቤት ህንጻ፣ ህንፃ አለው። ከህንጻው ፊት ለፊት ባዶ ቦታ አለ። ከህንፃው ፊት ለፊት ማለት፣ ቦታው ካርታ ያለው ነው። አሁን ምንድነው፣ ሰሞኑ ባለው በዚህ በአቦከር ጊዮርጊስ ቤተክርስቲያን አካባቢ እንደዚሁ የመቃብር ቤት እያፈረሱ ወረራዎችም አሉ። አንዳንድ በዚሁም በሚካኤል ቤተክርስቲያን እንደዚሁ የመቃብር ቤቶች አሉ። አሁን እነሱ እያሉ ያሉ እንጠብቁ፣ በአጭር ጊዜ እናተካክላለን ምናምን የሚል ነገር ነው። የመሬት ወረራው አለፈሰብ ይሄ አሁን እንቁላል ቤት ያልኩት በዚህ ሳምንት ውስጥ የተፈከረ ነው። ያቦከሩ እና የሚካኤሉ ያው ቆይቷል፣ ግን አሁን ደግሞ በአዲስ መልክ እየተጠናከረ ነው እየቀጠለ ያሉ ኮማንደር አብዲ አብራሂም የሀረሪ ክልል የወንጀል መከላከል ትራፊክ ቁጥጥር ዳይሬክተሬት ዳይሬክተር በአሁኑ ሰዓት ህገ ወጥ የመሬት ወረራ የክልሉ ጸጥታ ምክር ቤት ቀዳሚ አጀንዳ ሆኖ ዝርዝር መርሃ ግብር ተዘጋጅቶለት እየተሰራበት ነው ይላሉ። ከለውጡ ጋር ተያይዞ የመጡ ነገሮች አሉ። ደረጃ በደረጃ ችግሮችን እየፈጣን እየፈጣን እያለንበት ሁኔታ አለ። እንደገና ፖሊሳችን ምን ደረጃ ላይ እንደነበረ የዛሬ ስድስትና አምስት ወር አካባቢ ምን ላይ እንደነበረ ታውቃለህ። አዲሱ ወስደን ከመጣን በኋላ ሁኔታዎችን ቆም ብለን ፖሊስን ውስጣችንን እያጠራን ነገሮችን እያስተካከልን የመጣንበትና ፖሊስ አሁን ወደ ስራ የገባበት ሁኔታ ነው ያለው። ህግን ለማስከበር ደግሞ እየተጠቀምን ያለናቸው መንገዶች አሉ። አሁን አንዳንድ እንግዲህ ያው ለውጡን ተከትሎ ችግር እየፈጠሩ ያሉበት ሁኔታ አለ። እነሱን ደግሞ የማጥራትና የማሳምን ወይ ወደ መልካምነት የመመለስ ሰላማዊነት የመመለስና ህዝብ እያወያየን መመለስ ያለባቸውን ነገሮች እየመለስን እየሄድንበት ያለንበት ሁኔታ አለ። በእቅዱ ላይ አፈጻጸሞች ስኬጅል ወጥቶላቸው ከሃይማኖት አባቶች ጋር ውይይት ጀምሮ እስከ ህብረተሰቡ ድረስ ወርዶ ይሄ ነገር በትክክል ወደ ነበረበት እንዲመለስ ከማድረግ አኳያ ስራዎች የተሰሩ ያሉበት ሁኔታ ነው ያለው። እነኚህ ስራዎች ያው በቀጣይነት እየታዩ የደረስንበትን ሪፖርት እያደረግን እየተገናኘን እየተወያየን የምንሄድበት ይሆናል። በአብዳል ትምህርት ቤት የተጠራው ህዝባዊ ስብሰባም የተሰረዘው የመሰብሰብ ነፃነታቸውን ለመንፈግ ሳይሆን ከስብሰባው በፊት በአጭር ጊዜ ውስጥ ለችግሩ መፍትሄ ሊሰጥ በሚችሉበት ሁኔታ ላይ በጋራ ተመካክሮ ለመስራት በመስማማታችን ነው ብለዋል። ባህረኒ ክልል ባለፈው አመት የግለሰቦች ኮንዶሚኒየም ቤትን በመስመር ገብቶ የመኖር ከካሳ ጋር በተያያዘ የውሃ መስመሮችን የመዝጋት ነዳጅና መሰረታዊ ፍጆታ እቃዎች ከህጋዊ ይልቅ በህገወጥ መንገድ መገኘት በተደጋጋሚ ቅሬታ ሲቀርብባቸው የነበሩ ችግሮች ናቸው። ክልሉና የፌዴራል ሰላም ሚኒስቴር በወሰኑት መሰረት የክልሉ ፖሊስ የሁለት ወር ስልጠና እንዲወስድ ተደርጎም ነበር። ይህን ተከትሎም አብዛኞቹ ችግሮች ቀስ በቀስ የተቀረፉ ሲሆን አሁንም ግን ከመልካም አስተዳደር አንጻር የሚነሱ ችግሮች አልቀሩም። ክልሉ እስካሁን የ2012 በጀቱን አለማጽደቁንም ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል ለዘገባው እናመሰግናለን። አድማጮች ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ይወስደናል። በምዕራብ ወለጋ ጊምቢ ከተማ በጎ ፈቃደኛ ወጣቶች ለሶስት መቶ ተማሪዎች ደብተርና እስክሪፕቶ እንዲሁም የደንብ ልብስ መርዳታቸውን የብርመና ህጻናት አረጋውያን በጎ አድራጎት አስተባባሪ ለአሜሪካ ድምፅ ገልጠዋል። ወጣቶቹ በከተማው ለሚኖሩ አራት አቅመ ደካማ አረጋውያንም የሚኖሩበትን ቤት በመገንባት ላይ መሆናቸው ተገልጧል። ድጋፉ ከተደረገላቸው መካከል ቃላቸውን ለአሜሪካ ድምፅ የሰጡ ወጣቶች ለወገን አለኝታ በመሆናቸው ሊመሰገኑ ይገባቸዋል ብለዋቸዋል። ናኮር መልካ ተጨማሪ አለው። የቢርመና አረጋውያንና ህጻናት በጎ አድራጎት ማህበር ሰብሳቢ ዶክተር ገመዳ ፈቃዱ የማህበሩን አላማ እንዲያስረዳሉ። ዋና አላማው አቅመ ደካማ እናቶች እና አባቶች ወይም አረጋውያን እንዲሁም አባትና እናት የሌላቸው አቅመ ደካማ የሆኑ ህጻናትን ለመደገፍ ቁስን በማሟላት እንድም ተማሪ ደብተር እና የትምህርት ቁሳቁስ በማጣት ከትምህርት እንዳስተዋግል የተቻለን ያህል ማህበር ብንመሰረት ቀጣይነት ያለው ድጋፍ ልንሰጥ እንችላለን በሚል እምነት ነው። ይህን ማህበር ያቋቋም ነው ማለት ነው። የተለያዩ ስራዎች ነው የሚሰራው። የትምህርት ቁሳቁስ ነው የምናሟላው። ማህበሩ ለሁለት ሺ አስራ ሁለት አመተ ምህረት ትምህርት ዘመን ለሶስት መቶ ተማሪዎች የትምህርት ቁሳቁሶችን ማሟላቱን ገልጸዋል። ለአራት የግንቢ ከተማ አረጋውያንም ከከተማ ወጣቶች ጋር በመተባበር የመኖሪያ ቤት ትምህርት እየገነቡ መሆናቸውን ተናግረዋል። ቤታቸው ከተገነባላቸው መካከል ወይዘሮ ዘነቡ ባይሳ ተከታዩን ብለዋል። አምስት ልጆችን ያለ አባት አስተዳድራለሁ። በሽተኛ ከመሆን የተነሳ በጣም ስቸገር ነበር። ቤቱ ፈርሶብኝ ዝናብ እያስገባ ነበር። የቀበሌ ስራ ኃላፊዎች ጋር ስሄድም ምንም መልስ አልሰጡኝም ነበር። ብርምና የተባለው ማህበር ቤቴን ሰርቶ ልጆቼንም ከዝናብ ታድጎልኛል። በጣም አመሰግናለሁ። በጣም ደስ ብሎኛል። ወጣቶቹ ለወገን አለኝታ በመሆናቸውም ሊመሰገኑ ይገባል ብለዋል ወይዘሮ ዘነቡ። ማህበሩ የትምህርት ቁሳቁስ እንዳሟላለት የሚናገረው ተማሪለት አሌንጮ ድጋፉ በትምህርቱ እንዲጎብዝ እንዳነሳሳው አጫውቶኝ መልእክትም አስተላልፏል። ከአራተኛ ወደ አምስተኛ ክፍል ነው ያለፍኩት። ቤተሰቦቼ ደብተርም ሆነ ደንብ ልብስ ሊገዙልኝ ባለመቻላቸው ይህ ብርምና የተባለ ድርጅት ነው ይገዛልኝ። ይህ ደግሞ በትምህርቴ እንድበረታና ጥሩ ውጤት እንዳመጣም ይረዳኛል። እኔም ሳድግና ትልቅ ቦታ ስደርስ የተቸገሩትን እረዳለሁ። የትምህርት ቁሳቁስ ብቻ ማሟላት በቂ አይደለም። ተማሪዎቹ በስነ ምግባር ታንጸው እንዲያድጉና ሀገራቸውንና ሕዝባቸውን የሚወዱ እንዲሆኑም ያቀነው አለ ሲሉ ዶክተር ገመዳ ተናግረዋል። ቀጥሎ ቲዩቶራል ይሰጣል። የአካዳሚክ ቲዩቶራል ብቻ ሳይሆን በስነ ምግባር የታነጸ ሀገሩን የሚወድ ሕዝቡን የሚወድ ታላቁን የሚያከብር ባህሉን የሚያከብር ወጉን የሚያከብር ታዛዥ የሆነ ትረገሜ ልጅ እንዳይሆን ሁሉም ጋር ምርቃት እንዲያገኝ ሲንቀሳቀስ ትምህርት ቤት ውስጥ ሲሆን በአካባቢው ውስጥ ስንቀሳቀስ አስፈላጊው ስነ ምግባር እንዲያገኝ ባለፈው ስንሰራ በምቀጥሎ መደገ በጣም ጠንከር አድርገን የምንሰራው በዚህ ላይ ነው። የእኛ ማህበር ፓብሊክ ላይብረሪ ይሰራል። የግንቢ አካባቢ ተወላጆች በአሜሪካ ሀገር የሚገኙ ግንቢ ከንድ ዲቨሎፕመንት አሶሲሽን የሚል ማህበር መስርቶ ላይብረሪ ከኛ ጋር ለመስራት ተስማምተናል። አረጋውያንንም እንደምትረዱ ሰምቻለሁ እና እነዚህ አረጋውያን የተረጂነትን መንፈስ አዳብረው ሁሌ ድጋፍ ወይም እርዳት እንዳይጠብቁ ከማድረግ አንጻር ለምሳሌ የስራ እድል ከመፍጠር መንቀሳቀሻ ገንዘብ በመስጠት ወይም በሌላም መንገድ ሊሆን ይችላል። የታሰበ ነገር አለ በእናንተ ማህበር? እስካሁን የተለየ ድጋፍ በብር ህክመን ድጋፍ የሰራም ነገር የለም። ግን የማህበራችን አላማ ምንድን ነው በርሰርስ ነ ከምንሰጥ ለምሳሌ አቅመ ደካማ የሆኑና ም አቅም የሆኑ አባት መስራት የሚችሉት ይስራኤል እንፈጥራቸዋለን እነሱ ደግሞ ተመልሶ ሌላውን ሰው እንድረዱ። ተማሪዎችም ሁሌ በየአመቱ ብትርና እርሳስ እንዲገዘላቸው የሚፈልጉ ሳይሆን አሁን ያቀን ነው ምንድን ነው ቢያንስ ጫማ መጥረግ የሚችሉ ጫማ የምጠርጉበት ሁኔታ እናመቻቻለን ወይ ሳይ ሰው ቤት ተቀጥሮ ካፌዎች ተቀጥሮ ሲሰሩ እንዲም እናመቻቻለን። ይህ የተረጅነት መንፈስ ለመቅረፍ በጣም ጥሩ ተምሳሌ ትሆናል ብዬ አምናለሁ። ትምህርት ሲጀመርም ከወለጋ ዩኒቨርሲቲ እና በከተማው ከሚገኙ መምህራን ጋር በመተባበር ለተማሪዎቹ ተጨማሪ ትምህርት ለመስጠት እየተዘጋጁ መሆናቸውንም አስተባባሪው ገልጸዋል። ለአሜሪካ ድምፅ ናኩር መልካ ካምቦ ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ31 መሆኑን ያመለክታል። የዜማ ምርጫው ጀምሯል። Hi. ቆንጅት ግሩም ዜማ ነው የመረጠልን ንጉሱ። በጣም ግሩም ነው። ሄሩት በቀለ ሄሩት በቀለ ቆየት ያለ ስልት። እናመሰግናለን። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በአህዱ ራዲዮም በኤፍኤም 943 የሚተላለፈውን ስርጭታችን ነው። ሁለተኛውን አጋማሽ ቀደም ባለ ሙዚቃ ጀምረናል። አስተናጋጆች አሉላ ከበደና ቆንጅት ታየነን። ወደሚቀድመው ቅንብር እናልፋለን። የረቡ ኢትዮጵያውያን በአሜሪካ ነው። አሁን በመግቢያው ሙዚቃም እንደምትረዱት በሎስ አንጀለስ ከተማ የሚገኘው የኦሮሞ ማህበረሰብ ማዕከል ያዘጋጀው የኢሬቻ በዓል ለስድስተኛ ጊዜ ባለፈው ቅዳሜ ተከብረዋል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታትሏል። ሬቻ በዓል በኦሮሞ ሕዝብ ዘንድ ከጨለማ ወደ ብርሃን ላሻገረ አምላክ የሚሰጥ የክብር ዋጋ ነው። ከበረዶ ከጎርፍና ከውርጭ በሰላም አልፈው ክረምቱ የሚነጋበት ጊዜ በመሆኑ አምላካቸውን ሰብሰብ ብለው ያመሰግናሉ። ሬቻ ማለት ለተከበረ ነገር የሚከፈል ዋጋ ማለት ሲሆን፣ ሳር ደግሞ በኦሮሞ ባህልና እሴት መሰረት እርጥበቱ ህይወትን የሚያሳይ ከፍተኛ ክብር የሚሰጠው ነው። ባሳለፍነው ቅዳሜ በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የሚኖሩ የኦሮሞ ተወላጆች በሎስ አንጀለስ የኦሮሞ ማህበረሰብ ማዕከል አዘጋጅነት ለስድስተኛ ጊዜ የእሬቻ በዓል በድንቀት አክብረዋል። ኬንዝ ሃንዝ ፓርክ በተካሄደው የዘንድሮ የ2012 ዓ ም የእሬቻ በዓል ላይም ሽማግሌዎች በምረቃ ወጣቶች በዘፈንና በጭፈራ ባህላዊ አልባሳትን በመልበስ እርጥብ ሳርና አዲ አበባ በመያዝ ፈጣሪን እንለምናለን ኦያ ማሪዮ በማለት ወደ ወንዝ በመውረድ ፈጣሪያቸውን አመስግነዋል። የመስቀል በዓል ባለፈ በመጀመሪያው እሁድ ለፈጣሪ ምስጋና በማቅረብ የሚከበረው የእሬቻ በዓል በዚህ በሎስ አንጀለስ ከተማ በኦሮሞ ተወላጆ ዘንድም ባህላዊ ስርዓቱን በጠበቀ መንገድ አክብሯል። ከበዓሉ ተሳታፊዎች መካከል አንዳንዶችንም አነጋግረናል። ከሀገር ቤት ከሚከበረው የእሬቻ በዓል የሚተናነስ አይደለም ባይ ናቸው። ስሜ መንገሻ ብሊሳ ይባላል። ባህሉ በጣም ደስ የሚል ነው። ይሄ አሁን ስድስተኛ ጊዜያችን ማክበራችን ነው፣ በዚህ ሎስ አንጀልስ ውስጥ እና አሁን እዚህ እንደዚህ ስናከብር አገር ቤት እንዳለን የምሰማን። በሚቀጥለው ሳምንት በአዲስ አበባ ወደ አስራ ሁለት ሚሊዮን ሕዝብ እየተጠበቀ ነው እና በጣም ደስ የሚል ነው እሱንም ለማየት እየጓጓን ነው እና በጣም ደስ ይላል። በአምስቱ በር አዲስ አበባ ይገባል ሕዝቡ እየተባለ ነው የተወራው በሚዲያ ላይ አሁን እዚህ እንደምታየው ምግብ ተሰርቶ ሴቶቹ ደግሶ ወንዶቹም እንደዚሁ በቃ እየጨፈርን አሁን እንደዚህ እያሳለፍን ነው። አሁን ቀኑ ከመድረሱ በፊት እኛ እያሟሟቅ ነው ማለት ነው። ስሜ አስፋው ደግቶ ይባላል። በዓሉ እንዴት እያከበርክ ነው? በዓሉ በእውነቱ በጣም ደስ የሚል ነው። እኛ እኔ በተለይ ያሳደገኝ የኦሮሞ ባህል ትልቁ ባህል ቢኖር መስቀልን ነው። ከልጅነቴ ጀምሮ ማክበር ያደግኩበት። ስለዚህ ብዙ ትንሳ ከቤተሰብ ጀምሮ ከድሮ ጀምሮ እና አሁንም ስንት አመታች ስድስት አመታች ነው እንጂ ስናከብር በጣም ጥሩ እየተካሄደ ነው። እኛ ደስ ብሎ ነው ያከበር ነው። ስሜት አደሰለችው አለው አሁን የምንገኘው የቤቻ ባህል በሎስ አንጀለስ ከተማ ነው። ይህን በዓል በጉጉት ጠብቆ በየአመቱ በሎስ አንጀለስ እና አካባቢ ያለው ሮሞ ማህበረሰብ የምናከብረው ነው። እንግዲህ በዓል አከባበራችን ከኦሮሚያ የሚተናነስ አይደለም። ሁሉም ነገር ሞስቷል። እንደ ኦሮሚያ የሚከበረው ሁሉም ነገር በአይሉ መጠበቅ ነው። ስለዚህ በጣም ደስተኛ ነ ይፋን አደረሰነ። ቢፍቱ ይባላለው። እንኳንም ለእሬቻ ባህል በሰላም በጤና ደረሰን። እግዚአብሔር ለዛሬ ቀን ስላደረሰን የምስጋና ቀን ነው። የኦሮሞ ታንክስጊቪንግ ቀን እያከበርን ነው በሎስ አንጀለስ ከተማ። በጣም ደስ በሚል ሁኔታ ብዙ በሚያምር ውብ በሆነ ልብስ አምሮብን ሁላችንም ተሰብስበን እያከበርን ነው። የሚጣፍጥ የተለያየ ባህል ምግብ በልተን እየተጫወትን ነው። አሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ፣ ከሎስ አንጀለስ ካሊፎርኒያ። ዳንኤል አርጋውን እናመሰግናለን። አድማጮች፣ ተከታዩ ሳምንታዊ ቅንብር ዲሞክራሲ በተግባር ዲሞክራሲ በተግባር ለምሽቱ ሁለት ቅንብሮችን ይዟል። በምዕራብ ወለጋ አይራ ወረዳ ሰሞኑን በማኅበራዊ መገናኛ ብዙኃን አሰቃቂ ጥቃት የተፈጸመበት ሰው ምስል ሲታይ መቆየቱንና የዚህ ሰው ወንድም ምናኝ ያለው ግለሰብ ወጣቱ በጸጥታ ኃይሎች የደረሰበት ጥቃት ነው ያሉትን ለአሜሪካ ድምጽ ገልጠዋል የአይራ ወረዳ የጸጥታና አስተዳደር በበኩሉ ወጣቱ በቁጥጥር ስር ውሎ የነበረ ቢሆንም ለማምለጥ ሙከራ ሲያደርግ ነው የተገደለው ይላል። ሙክታር ጀማል ዝርዝሩን ይዟል። ባለፈው ሳምንት እጁ ወደ ኋላ የታሰረ ወጣት መሬት ላይ ተንጋሎ፣ የኦሮሚያ ፖሊስ የደንብ ልብስ የለበሱ ሰዎች ደግሞ ከበውት ቆመው ይታያል። ይህ ጉዳይ በሰፊ አጀንዳ ሆኖ የነበረ ሲሆን ማንነቱና የድርጊቱ ምክንያት ሲያጠያይቅ ቆይቷል። ይህን ተከትሎ የአሜሪካ ድምፅ ባደረገው ፍለጋና አሰሳ የዚህ ሰው ወንድም መሆኑን የገለጸ ሰው ከምዕራብ ወለጋ አይራ ወረዳ የአሜሪካ ድምፅ አነጋግሮታል። ወንድሙ እንደሚናገረው የዚህ ወጣት ስም ገመቹ ጋሮምሳ እንደሚባልና ከዚህ ቀደምም የጸጥታ አካላት በጥብቅ ይፈልጉት ስለነበረ ከቤት ሸሽቶ ጎረቤትና ዘመድ ጋር እንደቆየ ነው የሚናገረው። ነገር ግን በአጋጣሚ በቁጥጥር ስር ካዋሉት በኋላ የጸጥታ አካላት ወንድሜን አሰቃይተው ገለዋል ሲል ለአሜሪካ ድምፅ ተናግረዋል።

ሮብ ምሽት ለሐሙስ አጥቢያ በመንግሥት ታጣቂዎች ተይዞ መንገድ ላይ እየተደበደበ መሬት ላይ እየተጎተተ እጁ ወደ ኋላ ታስሮ አይራ ወረዳ ፖሊስ ጽሕፈት ቤት ከወሰዱት በኋላ ካሰቃዩት በኋላ ከአይራ ወረዳ አሥራ ሁለት ኪሎ ሜትር ርቀት ላይ ጫካ ውስጥ ገለው ጣሉት ነበር ያሉት ወንድሙ። ስሙ እንዳይጠቀስ የጠየቀው የገመቹ ጋሮምሳ ወንድም ወንድሙ ገመቹ ከተገደለ በኋላ አስከሬኑን ጫካ ውስጥ ማግኘታቸውን ቆሳስሎ ውሎ ካደረ በኋላም እንደደረሱበት ነው የሚናገረው። ጭማር ገመሳት፣ እኛ ሬሳውን ያገኘነው ዓርብ ዕለት ወደ አራት ሰዓት ገደማ ነው። እስከ ሰባት ሰዓት ሬሳውን ወደ አካባቢያችን አደረስን። ወደ ዐሥር ሰዓት ገደማ የቀብር ስነ ሥርዓቱ ተፈጸመ። ይህንን ነገር ያደረጉት እንደ ሰማነው የወረዳው የጸጥታ አካላቶች ናቸው። ሚኒሻና የአካባቢው አካባቢው ጸጥታ ኃይሎች የኦሮሚያ አድማ በታኝም ውስጡ እንዳሉ ሰምተናል። እኔ በቦታው አልነበርኩም። ሲከታተሉ ቆይተው ነው በቁጥጥር ስር ያዋሉት። በተለይ የአካባቢ ሚኒሻዎች ናቸው በቂም በቀል በጣም አምርረው ሲጎዱት እንደነበረ የሰማሁት በተለይ የቀበሌ ሚኒሻዎች ነው ያሉት የገመቹ ወንድም፣ በአካባቢው ሰፊ መሰል ድርጊቶች የሚታዩ መሆኑንም ገልጿል። የገመቹ እጆቹ ታስሮ መሬት ላይ ተንጋሎ መታየትን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ይህንን ወጣት የማሰቃየት ድርጊት የፈጸሙ ሰዎች ማንም ቢሆኑ ማን በሕግ ይጠየቃሉ ሲል መግለጫ መስጠቱ ይታወሳል። የአሜሪካ ድምፅ የአይራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ዮናስ በቀለን አነጋግሯቸዋል። አቶ ዮናስ ገመቹ ጋሮምሳ እውነትም በፖሊስ ቁጥጥር ስር መዋሉን ነገር ግን ለማምለጥ ሙከራ ሲያደርግ እንደተገደለን የሚያነሱት አና ከንተ ተይ ሰነቱን ታኔ ነሚ አማ አኬቲ ፖስቲ ጎዳንኩኒ ነማ ባዬ ለኪሳ ያ ነመረቲ ተርካንቲ ገራገራ ብለቻ ቱሬ በአይራ ወረዳ ውስጥ የተፈጸመው ፖስት ተደርጎ ፎቶግራፉ እንደሚታየው አይደለም። ሰውየው በጣም አስቸጋሪ ነው። ሰዎች ላይ የተለያየ እርምጃ ሲወስድ የነበረም ሰው ነው። ይህ ሰው በጸጥታ አካላት ቁጥጥር ስር ውሎ መሳሪያ ወደ ደበቀበት አካባቢ ለማሳየት እየሄደ ሳለ ለማምለጥ ሙከራ አድርጎ ነው እርምጃ የተወሰደበት። ወደ አካባቢው ሲንቀሳቀስ እንደ ማንኛውም ሰው ተለቆ ነፃ ሆኖ አካባቢውን እንዲያሳየን ነበር ይዘነው እየሄድን የነበረው። ነገር ግን ለማምለጥ ሙከራ ሲያደርግ ሊገደል ችሏል። አቶ ዮናስ እንደሚያነሱት ገመቹ ከዚህ ቀደም በጣም ብዙ ሰዎች ላይ ጉዳት አድርሷል። ሸፍቶ ጫካ የገባ ከመሆኑ አንጻር ሰፊ ጊዜ ፍለጋ ሲከናወንበት እንደነበረ ነው የሚናገሩት። ገመቹ ምስሉ ላይ እንደሚታየው ቀደም ብሎ እጁ ታስሮ በፖሊስ ቁጥጥር ስር ውሎ የነበረ ከሆነ ለምን ዳግም ተለቆ ለማምለጥ እድል እንዲያገኝና ለሞት እንዲበቃ ተደረገ ስል አቶ ዮናስን ጠይቂያቸዋለሁ። ገረ ጫካቲ ጌሴ ጅሩ ጫካን ስንሞ ጫካ ኢዶ ሸከሙዳ ኢዶ ሁምኒ የቴ ጅሩ መኪናት ሩካሱ ቃመ ነገኛ ጌሳ ጅሩዳ ናኑ ሰነገዬ ቁነንቲ ጀራ ወጅዋ ቀቡ እሱ ወደ ጫካ በሸሸበት ወቅት ጫካው በጣም አስፈሪና የታጠቀ የሽፍታ ኃይል በብዛት ያለበት አካባቢ ስለሆነ የስጋት አካባቢ ነበር። እዛ ሆነው ነው መኪና ላይም እየተኮሱ አካባቢው ላይ ችግር የሚፈጥሩት። እሱ ደግሞ ከእነሱ ጋር ቀድሞውኑ ግንኙነት ነበረው። በዚህ መሃል እሱ ለማምለጥ ሙከራ ሲያደርግ ነው እርምጃ የተወሰደው። በአጋጣሚ ነበር እንጂ የሞተው ለመያዝ ነበር ጥረት የተደረገው። በጣም ክፉ አጋጣሚ የነበረው ነገር ይህ ሰው ጨካኝና በጣም አስቸጋሪ ሰው ነበረ። ከማስቸገሩ የተነሳ እርምጃ ተወሰደበት፣ ከዛ ነፍሱ ሊያልፍ ችሏል። ሩጉታሜ ቀበሜ ትዋና አካ ጀለገሉ ከያላሜ አካ ተሳጋ ነሚሞሉ ቡንሳንደርባ ከናፊ ልቡንሳደርቡ ደንደራችሁ የኦሮሚያ ፖሊስ ኮሚሽን ይህንን ወጣት በማሰቃየት ድርጊት ውስጥ የተሳተፉ ማንም ቢሆኑ ለሕግ ይቀርባሉ ብሎ መግለጫ የሰጠ ቢሆንም ከአካባቢው የጸጥታ አካላት አሁንም ድረስ ማንም ለሕግ እንዳልቀረበ አቶ ዮናስ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሁለተኛው የዲሞክራሲ በተግባር ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። በደቡብ ክልል የዞን መበተንን ጨምሮ የመዋቅር ለውጥ ባስከተለው ሁኔታ ችግር ላይ ወደቅን ይላሉ በርካታ ሰራተኞች። ዮናታን ዘብዴዎስ ዝርዝሩን ይዘዋል። ቀደም ብሎ ኮንሶ ዞኑ መውጣቱን ተከትሎ በእንጥልጥል የቆዩት ቀሪዎቹ አራት ወረዳዎችም ከስምንት ዓመታት በፊት ወደ ነበሩበት መዋቅር ዝቅ ብሎ በልዩ ወረዳነት እንዲደራጁ የክልሉ መንግስት ውሳኔ ማስተላለፉን ተከትሎ ነው ዞኑ ሙሉ በሙሉ ፈረሰ ተበተነ የተባለው። ከዞኑ ጋር አብሮ የተበተኑ ሰራተኞችም ለችግር መጋለጣቸውን በመናገር ላይ ይገኛሉ። አቶ ደሚሴ ደጀኔ የሰገን ዞን መፍረሱን ተከትሎ ለእንግልት መዳረጋቸውን ተናግረዋል። ትመደባላችሁ ተብለን የት መስራት እንደሚፈልግ ቅጽ ብንሞላም ገቢራዊ አልሆነም ብሏል። እስካሁንም የይምሰል እንጂ ለማስጨባጭ የተሰራ ስራ የለም ሲሉ ቅሬታቸውን ያቀርባሉ። አንደኛ በሞራል ተጎተናል። ሁለተኛ ነገር ደግሞ ቃማንሸ ብሎ የተሰጠ ነገር የለም ባዶነ። ሶስተኛው ነገር አሁን ደግሞ ሶስተኛ ወራቸው ደሞ ሳናገ። ስለዚህ ይሄን ደግሞ ስናቀር ክልሉም ምንድ ምለው በተቀመጠ በድርጅት አቅጣጫ ይላል። ፐብሊክ ሰርቪስ ሲቪል ሰርቫንት የሚመለከተው ፐብሊክ ሰርቪስ ነው ወይስ ድርጅት ነው ብለን ስንጠይቅ መልሶ ወደዚህ ነው የሚልኩ። እዚህ መሀል ጫውቱብን። ስለዚህ ከዚህ ጋር የተያያዘ ፐብሊክ ሰርቪስ አለ ለማለት ራሱ በጣም የሚያሳዝን ነገር ነው። የዞኑ አመራሮችም እንደነሱ ምደባ አጣው ግር መሆናቸውን ጠቅሰው ለመንግስት ሰራተኞች መንግስት የሰጠው ያለው ቦታ ዝቅተኛ ስለመሆኑ ይህ በቂ ማሳያ ነውም ብሏል። ለዚህ ችግር ተጋልጠው ለሶስት ወራት የቆዩት ከስድስት መቶ በላይ ሰራተኞች ሲሆኑ እስካሁን ከነዚህ ውስጥ ይህ ነው የሚባል መፍትሄ የተሰጠው አካል የለም ነው ያሉትም ቅሬታ አቅራቢ ሰራተኞች በክልሉ መንግስትም ሆነም በክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴንም ዞን ሲመሰርት አላማ የሌለው ተግባር ነበር ሲሉ ይከሳሉ። መጀመሪያውኑ ይህን ስበትን ክልሉ ምን አስቦ እንደበትን ለሰራተኛው ምን ቅድመ ሁኔታ እንዳመቻቸው በምን ላይ እንደሰራ የማይታወቅ ነገር ስለሆነ ምን እንደሚባል ራሱ በኢትዮጵያ ደረጃ በደቡብ ላይ መንግስት አለ ለማለት በጣም ያሳፍረናል። ቅሬታውን ለቪኦኤ የተናገረው ሌላ የቀድሞ የሰገን አካባቢ ህዝቦች ዞን የፋይናንስና ልማት መምሪያ ሰራተኛ የሆኑት አቶ መገርሳ ስዩም ራስን ችዬ የሚኖረው ሰውዬ አሁን የቤተሰብ ጥገኛ ሆኛለሁም ብሏል። ሶስተኛ ወራችን ነው ደሞዝ ሁሉ ምናምን አልተቀበልን እስካሁን ድረስ ማለት ነው። ዞኑ ፈረስ የተባለ የሱብሰርቫንት ምደባ

ቤተሰባቸውን ነው በመናገር ላይ የሚገኙት። ርዕሰ መስተዳድር ቢሮ ጨምሮ ለሚመለከታቸው ለክልሉ የበላይ አካላት ቢያሳውቅም ምላሽ እንዳልተሰጣቸውም ገልጸዋል። አሁንም ቢሆን የሚሰማን አካል ካለ ችግራችን በመረዳት ወደ ስራችን ይመልሱም ስሉ ተማጽነዋል። የክልሉ ፐብሊክ ሰርቪስ ና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ዳዊት ኃይልም ቢሮቸው የማስተባበር ኃላፊነቱን እየተወጣ መሆኑን ተናግረዋል። ይሁን እንጂ አራቱ ቀሪ ወረዳዎች የተሰጣቸውን ኃላፊነት በበቂ ሁኔታ አለመወጣታቸውና በእኩል ተቀብሎ መመደብ አለመቻላቸው ችግሩን ውስብስብ አድርገዋልም ብሏል። ከምደባው ጋርና ከደሞዝ ጋር የተያዘ የሚነሳው ችግር ባይዘ ሲሪየስ ችግርም ነው። ከሰብአዊነትም አንጻር ስታየው በአሁኑ ሰዓት ካለው አጠቃላይ ኑሮ ውድነት ጋር ተያይዞ እንኳን የሁለት ወር ደሞዝም እየበላ ኑሮን መቋቋም እየቸገር ያለበት ሁኔታ እንዳለ ይታወቃል። ስለዚህ ዚህ ላይ ፈጥኖ ማስተካከል ያልተቻለበትን ጉዳይ አሁን በአጭር ጊዜ ውስጥ እነዚህን አካላት ወደ ቦታው መመለስ አለብን በሚል እንቅስቃሴ ያድገናል በዚህ ሂደት ላይ ሶስቱ ልዩ ወረዳዎች ተገኝተው ንብረትንም የሰው ሀብትንም ድልድል ለማድረግ ወደ ስራ ገብተዋል። ደራ ልዩ ወረዳ በንብረትም በሰው ሀብት ድልድል ላይም እንደ ባለቤት መቶ ጆይንት ስላላደረገ አንዱ ሲሪየስ ክፍተት እዛ ጋር ያለ ነገር ነው። ከኋላ በተደረገው ጥረት ሰራተኞችን በተለያዩ መዋቅሮች የመመደብ ስራ ተጀምሯልም ብሏል። በመጀመሪያው ሂደት ላይ ግን ከ600 አስሮቹ ወዲሁኑ ወደ 300 የሚጠጋውን የኮንሶ ዞን ተቀብሏል። አማሩ ወደ ሰማንያ ሰባቱን ወስዷል። ቡርጂ ትላንትና እስካሁን 67 ነበር። ትላንትና አራት ትቀበላሉ ብሎ አራት ጽፈንላቸዋል። ስለዚህ አሁን ያለው ከሞላ ጎደል የተወሰነ ቁጥር ነው ያለው ማለት። ከዚህ በጣም ትልቅ ሚናም የተጫወተው ቅድም እንደገለጽኩላችሁ የጋሞ ዞን ነው። ክልሉ ይሄን ያህል ከተቸገረ እኛም ማገዝ ይገባናል በሚል መልኩ ሰባ ዘጠኝ ሰዎችን ወስዷል። በክልሉ መዋቅር ለመመደብ ፍላጎታቸውን የገለጹ ሰራተኞች በክልል ማዕከል ቦታ ስለሌለ መመደብ እንደማይችሉ ገልጸው፣ ነገር ግን የተለያዩ አማራጮች የተፈለጉ መሆናቸው ነው አቶ ዳዊት የገለጹት። ደሞዛቸውን ለመክፈል ግን በቅድሚያ የስራ መደብ ሊያገኙ ይገባልም ብሏል። ቢሮው አሁን ሰራተኞቹ ያሉበትን ሁኔታ በመረዳት በአጭር ጊዜ ውስጥ ወደ ስራቸው ለማስገባት ጥረት ማድረጉን ይቀጥላልም ብሏል። ኮንሶን አማሮን ቡሩጅን፣ ደራሽና ለወረዳዎችን አንድ ላይ ይዞ በ2003 ዓመተ ምህረት የተመሠረተው የሰገን አካባቢ ህዝቦች ዞን አሁን በክልሉ የሚገኙ ዞኖች 20 ከመድረሳቸው በፊት ነበር የክልሉ 14ተኛ ዞን ሆኖ የተመሠረተው ከ8 ዓመታት በፊት። በወቅቱ ከነበሩ ዞኖች በመጨረሻ የተመሠረተው ይኸው ዞን በአጭር ጊዜ ውስጥ የፈረሰ ዞን ሲሆን ግን የመጀመሪያው ሆኗል። ዞኑ ሲመሰረት አላማ ያደረገው በአካባቢ የነበረውን የእርስ በርስ ግጭት ማስወገድና በተቀናጀ መንገድ የልማትና የመሰረተ ልማት አውታሮችን ፍላጎት መመለስ ነበር ነው የተባለው። ይሁን እንጂ እምብዛም ግቡን ሳመታ ነው የፈረሰው ይባላል። ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም አድማጮች፣ አሁን ዮናታን ዘብድዮስን ለዘገባው እናመሰግናለን። አሁን ሴቶችና ቤተሰብ የዛሬውን ሴቶችና ቤተሰብ መስፍን አራጌ ነው ከደሴ ያዘጋጀልን እንሆ። ዓለም ከስልጣኔ በተዛመደችበት ሀያ አንደኛው ክፍለ ዘመን ቴክኖሎጂ የሰው ልጅ ኑሮና ኗኗር ሲያቀል፣ ኢትዮጵያ ውስጥ ጎጂ ለማዳይ ድርጊቶች ዛሬም የስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሀን ጤና ይታወካል። ማህበራዊ ህይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይዳረጋል። በወርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ህፃናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይመር፣ ያው የአመለካከት ጉዳይ ስለሆነ ማህበረሰቡ አሁንም ሰልፍን ከመፈጸም ወደ ኋላ አላለም። በተለይ በአፋርና በሶማሌ የ2016 ሴሴኤ ጥናት እንደሚያመላክተው የሴት ልጅ ግርዛት ወደ 97 96 ፐርሰንት አካባቢ ነው። ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት ዓመት ፍኖተ ካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል። ሀገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትንና ያለዕድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው እንደ አማካሪው ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመላከተ ነበር የቤተሰብ ህጉ ጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የዕድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው። አሁን ለምሳሌ በኛ ወረዳ በጤ ቀበሌ እዛ ውስጥ ጣኗ ወንድምየ ደፈራት ከዛ ልጁ በአንድ ጥጃ፣ አንድ ጊደር ተሰጥቶ ደፋፍ ነው አስቀመጡ። ልጅቱ ፊስቱላ ሆናለች። ጸጉሯ ነው ከለዋ ላይ የወረደው። ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል። አለድሜ ጋ ብቻ ሲወልዱ ራሱ ምጥላይ ቦታ መሰፋት በቃ እንዱ በነፃ ውላይ ወልዱ ሰውነታቸው ይቀደዳል። አሁን በዚህ ውስጥ የ13 የገዛ ዘመዴ ናት። ስትወልድ አይቻት እንዲበዛ በመርፌ ማለዘጃ ዩም የለበት እና ይሄ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት ከሁለተኛ ከማህበራዊ ኑሮ መገለል አለ። ያችን ልጅ አሁን ለብቻዋ ቤት ሰርተው ሰገራም ሽንትም አንድ ላይ የሚወጣው ለብቻው ነው ያስቀመጧት። እህል ብቻ እንዲህ ይሰጣታል። ውሃም በለዋ ላይ አርቀው ነው የሚያፈሱባት። በሚኒስቴር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ተያይዘ ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል። ይዘቶች አላቸው። ክርክሮቹ አሉ። አሁን እኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዚህ በፊት ሜትር ከተከታታዩ ውይይቶች ይደረጋሉ። ክርክሮቹ አሉበት። ስለዚህ ከሃይማኖቱ አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው የእምነት ተቋም ጋር ውይይት የሚካሄድበት ነው። ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው። መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህጻናቶችን ቢያሳዩቸው ቢረዱ እንደው ታዋቂ ነን የሚሉት ከክርስትናም፣ ከሙስሊምም ከተለያዩ ሃይማኖት ካለው ላይ ማለት ነው ወስዶ እዛ ላይ የተኙትን ሴቶች ህጻናት ቢያሳዩ ቢረዱልን። ያለ እድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሳም፣ በተለያዩ መገናኛ ብዙሃን በስፋት ቢዘከርም በመንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ፣ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው። በእርግጠኝነት ለመናገር ወደ ሁለት ነጥብ ሰባት ቢሊየን ብር ነው የሚያስፈልገው ለአምስት አመት እንደ ሀገር ማለት ነው ሁለት ነጥብ ሰባት ቢሊዮንን ለአመታዊ የሀገሪቱ በጀት ብታካፍሉ ለአመታዊ በጀታችን ወደ ሶስት መቶ ሰማንያ ምናምን ቢሊዮን ነው። ለአመታዊ እንኳ ብቻ ብታካፍሉት ለዛን ዋን ፐርሰንት ነው። ለአምስት አመቱ ብታካፍሉት ደግሞ ዜሮ ዜሮ ዜሮ ዜሮ ፐርሰንት ነው ወደ ታች የሚመጣው። ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስቷል። አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾች ልጆች ነው የሚያገቡት። እነሱ ስ ቢታዩ ክልል በለው ዞን በለው ወረዳ እነዚህ ሰዎች ሕጻናቶች ነው የሚያገቡት። እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮራ አመራር እነሱ ናቸው ያሉት ጥምረቶች ይጠናከሩ፣ ፍኖተ ካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሆኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው። ተምሳሌት መሆን አለባቸው። ለሌላው ማርያ መሆን ይገባል፣ ይጠይቃልም። ይህ እንግዲህ አሁን የኮሚኒቲ አዌርነሱ እያደገ ሲመጣ ነው። በተለይ ሚዲያው ደግሞ ትልቅ ሮል ነው። በችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር፣ አርአያነት ያለው እንቅስቃሴ አደረጉም አልጠፉ። በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ማሳያ ነው። የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ መላከሰላም ጳውሎስ ደመሴ። ያለ እድሜ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋራ አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋ በተቀናጀ ሁኔታ አብረን ነው እየሰራን ያለ ነው። በእንደኛ ወረዳ አሁን የሃይማኖት አባቶች ካልፈቀዱ፣ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም። አባቶችም ያው ጋብቻው የሚያፈጻጸሙት የሚያጋቡት የሚያሳርጉትም በአጠቃላይ የቡራኬ ስራ የሚሰሩት በወረዳው ውስጥ ካለው የጎጂ ልማዳዊ ድርጊት ኮሚቴ ጋራ ለጋብቻ የደረሱትን ልጆች ለጋብቻ ብቻ መድረሳቸውን በሚመለከተው አካል ተመርምረው አልፈዋል ተብለው ማስረጃ ከተሰጠ በኋላ ነው ያ የሃይማኖት አባት ሄዶ በሰርጉ ቤት በጋብቻው ቤት ማለት ነው ጋብቻውን ስነስርዓት ለመፈጸም ቡራኬ የሚያደርገው ማለት ነው። እድሜያቸው ለጋብቻ ያልደረሱ ሴቶችን ጋብቻ እንዳይፈጽሙ መከላከል ብቻ አይደለም፣ ሆን ብሎ ይሄ ይሆን ዘንድ የፈቀደ የሃይማኖት አባት ካለም ተጠያቂ ይሆናል። ለጋብቻው ማለፍ ለማለፋቸውን ሳያረጋግጥ ቡራኬ ወይም ጸሎት የሚያደርግ የሃይማኖት አባት ካለ በቀጥታ ወረዳው ቤተ ክህነት ስልጣና ክህነቱን ይይዛል። ከዚያ በኋላ ያው በቀኖና ቤተክርስቲያን ተስተካክሎ ነው ስልጣነ ክህነቱ የሚመለስለት። ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን እናመሰግናለን። የመጨረሻው ቅንብር የመቀሌን የንጹህ ውሃ ችግር ያቃልላል የተባለ ፕሮጀክት ከትናንት በስቲያ መጀመሩን ይገልጣል። ይህ የመጠጥ ውሃ ፕሮጀክት በዘጠኝ ቢሊዮን ዶላር የሚገነባው ከቻይና በተገኘ ብድርና በመንግስትም ወጪ መሆኑን ገልጦ አለም ፍስሃ ተከታዩን አጠናቅረዋል። ይህ የግባ የመጠጥ ውሃ ፕሮጀክት የሚገነባው ከቻይና በተገኘ ብድር መሆኑን ተገልጸዋል። የግባ የመጠጥ ውሃ ፕሮጀክትን ስራ ትናንት በይፋ ያስጀመሩት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጤን ገብረ ሚካኤልና የኢትዮጵያ የቻይና አምባሳደር ታንጃይን ናቸው። የትግራይ ውሃ ሀብት ቢሮ ኃላፊ አቶ ቴድሮስ ገብረ ዝጋብሔር የግንባታው ስራ መጀመር አስመልክተው ለታዳሚዎች እንዲህ ብለዋል። هكا تمام مغلي، نسأل الحين أي ما يسأل لنفتح በመቀሌ ከተማ የቆየውን የመጠጥ ውሃ ችግር ለመፍታት በአይን ዓለምና ጭንፈረስ አካባቢ ከ23 በላይ ጥልቅ የውሃ ጉድጓዶች ተቆፍረዋል። ለመስኖ ልማት የተገነባው ገረብ ሰገንም ቀን 60ሺህ ሜትሪክ ኪዩብ ውሃ ፍላጎት ጋር ሲታይ አሁን ያለው ሽፋን 55 ከመቶ ብቻ ነው። የቻይና አምባሳደር ታንጃይን የፕሮጀክት ስምምነት የተፈጸመው ጠቅላይ ሚኒስትር አብይ አህመድ ስራ ከጀመሩ ወዲህ በተገባ ስምምነት መሰረት መሆኑን አስታውቀዋል። የክልሉ ተነግረዋል ተናግረዋል። በከፍተኛ ወጪ የሚገነባው የገባ ንጹህ የመጠጥ ውሃ ግድብ የከተማና አካባቢ ህዝብ የመጠጥ ውሃ ችግር ለመፍታት ሲያስችለን ብለን እናምናለን። ግንባታው የሚከናወነው ከቻይና መንግስት የተገኘ ድጋፍና በረዥም ጊዜ የሚከፈል ብድር ሆኖ በፌደራል ና በክልል መንግስታት ትብብር የሚፈጸም ነው። ችግሩን ለመፍታት ላለፉት ሁለት ዓመታት በተደረገ ላስጨራሽ እንቅስቃሴ ነው ዛሬ ግንባታውን በይፋ ለማስጀመር በቅተናል። በዚህ አጋጣሚ የፌዴሪ ጠቅላይ ሚኒስትር የተከበረ ዶክተር አብይ አህመድ ና የቀድሞ ጠቅላይ ሚኒስትር ታ ኃይለማርያም ደሳለኝ ፕሮጀክቱ እንዲጀመር በመወሰናቸው ምስጋናችንን ይደሳቸው። ተር ደብረጽዮን በንግግራቸው ለቻይና መንግስት ያላቸው ምስጋና ገልጸዋል። የገባ ንጹህ መጠጥ ግድብ ታሪካዊ ፕሮጀክት መሆኑ የኢትዮጵያ ህዝብ በተለይ ደግሞ የተሰወረ አይደለም። ንጹህ መጠጥ ውሃ ፕሮጀክት ወደ ስራ ለማስገባት ብዙ ተቃውሞ የገጠሙት ቢሆንም ፕሮጀክቱ በዛሬው ዕለት የመሰረት ድንጋይ ማስቀመጥ መመቻላችን እጅግ የሚያኮራ ነው። በዚህ አጋጣሚ ለቻይና መንግስትና ህዝብ ያለኝን አድናቆትና ክብር መግለጽ እወዳለሁ። አምባሳደሩ ሲገልጹትም እንደነበረ የቻይና መንግስት በሀገራችን ፖለቲካ ጣልቃ ሳይገባና ቅድመ ሁኔታ ሳያስቀምጥ በተለያዩ የልማት ዘርፎች ከሀገራችን ጋር ከመተባበራቸውን ባሻገር ያላቸውን ቴክኖሎጂ ወደ ኢትዮጵያውያን በማሸጋገር እንደዚህም ኢትዮጵያን ወደ ቻይና ውስጥ ደመማሰጠን ሳለሰ ድጋፍ በማድረግ ላይ ናቸው። የቻይና መንግስትና ህዝብ የመቀለ ከተማ የንጹህ መጠጥ ውሃ ችግር ለመፍታት እያደረገ ላለ ድጋፍ በድጋሚ የላቀ ምስጋናን አቅርባለሁ። ይህ በጎ ተግባር ሌሎች ሀገራችንና የክልላችን ማህበራት ችግሮች በመፍታት የሚያግዙ የተለያዩ ልማት ስራዎች እስካሁን ያደርጉ የመጡትን በጎ ተግባር አጠራክረው እንዲቀጥሉበትም አደራ እንላለን። ለግንባታው በጊዜው መጠናቀቅ የትግራይ ክልላዊ መንግስት የሚችለውን ሁሉ እንደሚያደርግ ቃል ገብተዋል። ግንባታው ጥራቱ ጠብቆ በተሻለ ፍጥነት ተጠናቀ ህዝቡን የውሃ አቅርቦት ችግር ች ሲሆኑ እንዲገኝ በግንባታው ሂደት የሚያጋጥሙ ተጋሮች ለመፍታት የክልሉ መንግስት ተገቢ ክትትልና ድጋፍ እንደሚያደርግ ላራላቸ ወዳለው የገረብ ግባ የመጠጥ ውሃ ፕሮጀክት ግንባታ ከቻይና መንግስት በብድር የተገኘውን ጨምሮ ከክልሉ መንግስትም ወጪ 9 ሚሊዮን ብር እንደሚፈስበት ተገልጸዋል። የገረብ ግባ ፕሮጀክት 132 ሜትር ቁመትና 84 ሜትር ከፍታ እንዳለውና ለ7000 ደርሳል ለሚባለው የመቀሌ ነዋሪዎች የመጠጥ ውሃ አቅርቦት ማሟላት እንደሚችል ይነገራል። የግባ ፕሮጀክት ሲጂሲ በሚባለው ኩባንያ የሚከናውን ሲሆን በሦስት ዓመታት ውስጥ እንደሚጠናቀቅ ተገልጸዋል። ለድምፅ የአሜሪካ ሬዲዮ አለም ፍስሐ ከመቀለ። ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። በደህና አደሩ።